ከዶሚም እንደ ኤሮፓ አቆጣጠር በ1970ዎቹ አጋማሽ በሰሜናዊ ዌስት ባንክ የተዘጋጀ ምቹ የማህበረሰብ መስፈሪያ ቦታ ነው። ትንታጌ የሆኑት የአይሁድ ሰፋሪዎች መሪ ዳንኤላ ዌይስ እና ልጆቻቸው ምንም ውሃ ባልነበረበት ድንኳን ውስጥ በቦታው መኖር ከጀመሩ የመጀመሪያዎቹ የአይሁድ ቤተሰቦች አንዱ ናቸው። ዛሬ ተመራጩ ፕሬዚደንት ዶናልድ ትራምፕ ለፍልስጤን መንግስት ምስረታን ከግምት ሳያስገቡ አጠቃላይ ሉዓላዊነትን እንደሚቀበሉና የምዕራብ ባንክ ሰፈራዎችን መቀላቀልን እንደሚ ቀበሉ ወይስ ተስፋ ያደርጋሉ? And the የዩናይትድ ስቴትስ ፕሬዝዳንት ስጦታ እሰጥሃለሁ፣ ሉዓላዊነትህን እሰጥሃለሁ ነገር ግን የሆነ ነገር ወደ ጎን መተው አለብህ ነው ያሉት። አይሆንም፣ ሁሉም የኛ ነው ሁሉም የኛ ነው ማለት የሚያስችለን ነገር አለ፣ ምክንያቱም ይህ እግዚአብሔር ለአብርሃም የገባው የተስፋ ቃል ነው። የእስራኤል የገንዘብ ሚኒስትር ቤዛሌል ስሞትሪችም የሚኖሩት እዚሁ ነው። እንደ ኤሮፓ አቆጣጠር በ2005 እስራኤል የአይሁድ ሰፋሪዎችና ከ500 ሺህ በላይ ሰፋሪዎች የሚይዘውን አካባቢ ወይም ኤሪያሲ ተብሎ የተሰየመውን 60 ከመቶ የዌስት ባንክ አካባቢ ወደ ራሷ እንደምትቀላቅል ተንቢያው ነበር። 2.5 ሚሊዮን ፍልስጤማውያን የሚኖሩት በፍልስጤም አስተዳደር ከፊል ወይም ሙሉ ቁጥጥር ስር በሚገኘው ኤና ቢ ተብሎ በተሰየመው በአብዛኛው የዌስት ባንክ ክፍል ነው። እስራኤላውያን አወዛጋቢውን ግዛት መያዟ የመጀመሪያው የትረምፕ አስተዳደር የመካከለኛው ምስራቅ ፖሊሲ አንዱ ገጽታ ሲሆን እስራኤላውያን የጎላን ኮረብታን መቆጣጠራቸውን እውቅና ሰጥቷል። በእስራኤል አምባሳደር እንዲሆኑ በትረምፕ የተሾሙት ማይካ ካቢ በዌስት ባንክ ለአይሁዶች ሰፈራ ጠንካራ ድጋፍ ሲያደርጉ ቆይተዋል። እንደ እስራኤላውያን ሰፋሪዎች ሁሉ ግዛቶቹን የሚጠሯቸው በመጽሐፍ ቅዱስ ስማቸው ይሁዳና ሰማሪያ ብለው ነው። በእስራኤል የአሜሪካ አምባሳደር እንዲ እንዲሆኑ የታጩት ማይክ ሀካቢ ይሁዳና ሰማርያ የእስራኤል አካል እንደሆነ አውቃለሁ። ብዙ ሰዎች ከሚያስቡት በላይ ብዙ አይሁዶች በይሁዳና በሰማሪያ እንደሚኖሩ ቁጥራቸውን በጣም ጉልህ መሆኑን መገንዘባችን አስፈላጊ ነው። ይህ የእስራኤል ደህንነት አስፈላጊው አካል ነው። በዌስት ባንክ የሚኖሩትን ጨምሮ አንዳንድ ተንታኞች እስራኤል መሬቶቹን ወደ አንድ ወገን ለመጠቅለል በምታደርገው ጥረት መጠንቀቅ አለባት ይላሉ። ሆዳያ ካሪሽ ሂዞኒ የወግ አጥባቂው የማኮር ሪሾን ጋዜጠኛ ናት። እንዲህ ካሰብክና እኔ እንደማስበው የእስራኤልን ደህንነት አስተማማኝ ከሚያደርጉትና የወደፊት እጣ ፈንታውን ሊያረጋግጡ ከሚችሉ ነገሮች አንዱ ሉዓላዊነት ነው። ስለዚህ ይህን በጥበብ መስራት አለብህ። ከአሜሪካ አስተዳደር ጋር እጅ ለእጅ ተያይዘህ መስራት ይኖርብሃል። ሌሎች ሰፋሪዎች የምዕራብ ባንክን የተወሰነ ክፍል ለማካተት መወሰኑ የበለጠ ሁከት ሊፈጥር ይችላል ብለው ይጨነቃሉ። ሐናን ሙሴ በኬዶሚም የሚኖሩ ሲሆን በሄርዞግ ኮሌጅ የፖለቲካ ሳይንስ ፕሮፌሰር ናቸው። እኔ በግሌ መቀላቀል እንደግፋለሁ። ማህበረሰቡን እንደገና እንዲበጣጠስ ግን አልፈልግም። አሁን እዚህ ጠንካራ የሰፈራ እንቅስቃሴ አለ። ግራ ዘመሙ ወገን ግን ይቃወመዋል። በመካከላችን ያለው መለያየት ያዳክመናል። ዳንኤልላ ዌይሰን ጨምሮ አንዳንድ የሰፈራ መሪዎች ዌስት ባንክን ከመቀላቀል ባሻገር ርቀው መሄድ ይፈልጋሉ። በጋዛ ሰርጥ እንደ ኤሮፓ አቆጣጠር በ2005 የተፈናቀሉትን የአይሁድ መንደሮችን እንደገና ለመገንባት ከወዲሁ በዝግጅት ላይ መሆናቸውንም ይናገራሉ።